ሰላሳ ሶስቱ ተከሳሾች አዲስ አበባ ልዩ ስሙ ቦሌ ቡልቡላ በተባለ አካባቢ በአንደኛ ተከሳሽ በአቶ ሀብታሙ ሚልኬሳ መኖሪያ ቤት በመሰባሰብ የኦነግን ዓላማ አንግበውና በሕቡዕ ተደራጅተው የተለያዩ የሽብር ተግባራትን ለመፈጸም ሲንቀሳቀሱ በመያዛቸው እንደተከሰሱ የክስ መዝገባቸው ያመለክታል። የቀረበባቸው ክስ መሠረት በማድረግም ባለ ሀያ ገጽ የመቃወሚያ ሀሳብ አቅርበዋል። የተከሳሾቹ ጠበቃ አቶ ወንድሙ ኢብሳን አነጋግረናቸዋል። የእኛ መቃወሚያ አንደኛ፣ እኛ የኦነግ አባሎች አይደለንም። የተሰባሰብንበት ዓላማ መስተርፕላን ለመቃወም የኦነግን ዓላማ ለመደገፍ አይደለም። እኛ የተሰባሰብ ነው እድር ነው ያሰባሰብን። ኢንጂነሮች ኢንጂነር ግርማ ጥሩ ነው የዋና ሆኖ አርቲስት ግርማ ነው ይሄን ነገር እንደምናደርግ ሁለት ጊዜ አንድ መስተርፕላኑን ተቃውሞ አለን። አልደገፍንም፣ አልተቃወምንም። ሁለተኛ ደግሞ አንድ ለአምስት ተደራጁ አለን። እኛ እውነት መስሎን ተደራጀ። ምክንያቱም አንድ በአምስት በየቦታ ስለምደራጅ እሱ እንደምኛ የኢህአዴግ አባላ አድርጌ እንወሰድ ነው። ኢንጂነሩ አካውኑ እንደዛ ነው። አሁን በመጨረሻ ቀን ባንዲራውን ሳድል አንደኛ ኢትዮጵያ ውስጥ ኦነግ ባንዲራ የለም አይተንም ማናቅ ባኔ የሽግግሩ ጊዜ ምናምን ነበረ ጠፋ እና ግራ ተጋብተን እያለ ከመቅዝበት ቦታደርታለ የእኛ መቃወሚያ ምንድነው? አንደኛ የዚህ ስራ የተከሰንበት ጉዳይ የእኛ ስራ አይደለም። ሁለተኛ ደግሞ እነ ኢንጂነር ግርማ፣ አርቲስት ግርማ ጥሩ ነ ከኛ ጋር ተከሰው ክሱ ተነስቶላት የኛ ላይ ምስክር መሆን አይችልም። ሌላው ሶስተኛ ነጥባችን ምስክሮቻችን በእኛ ላይ የቀረቡት ምስክሮች አላወቅ ናቸው በሽብር ህጉ መሰረት ይደበቃሉ ተብሎ፣ አንደኛ ምስክሮቹ የአይን ምስክሮች ናቸው፣ የደረጃ ምስክሮች ናቸው የመታወቅ አለበት የሰነድ መንትን፣ ሶስተኛ የሽብር ህጉ ምስክሮቹን ለደህንነታቸው ይከለክላል የተበለው ና በሽብር ህጉ ላይ የተጠቀሰው ምስክሮቹ ለፍርድ ቤት አመልክቶ ፍርድ ቤቱ እውነትም ለደህንነታቸው ያሰጋል ብሎ ውሳኔ ከሰጠበት ነው። የነሱ ስም የማይደረገው አሁን ያልተደረገ በስም የተጠቀሱ አንድ ኢንጂነርና አንድ አርቲስት እድሩን እንዳደራጁት እነሱም የማኅበራዊ እንቅስቃሴ ለማድረግ በማኅበሩ ተደራጅተው መዋጮ ሲከፍሉና ሲሰበሰቡ እንደነበረም እነዚህ በስም የተጠቀሱ ሁለቱ አደራጆች የኦሮሚያና የአዲስ አበባ ማስተር ፕላኑን እንዲቃወሙ እንደጠየቋቸውና ተቃውሞም ሆነ ድጋፍ አለመስጠታቸውን ቄሮ ቢሊሱማም ሆነ ኦነግ እንዲሁም ባንዲራውን እንደማያውቁት በግል በሰጡት መቃወሚያ ዘርዝረዋል። በተጨማሪም ምንም አይነት የሽብር ተግባር እንዳልፈጸሙ ይልቁንም ያደራጁንና መንግስትን እንድንቃወም ያነሳሱን ሁለቱ ግለሰቦች በነፃ ተለቀው የአቃቤ ሕግ ምስክር ሆነው መቅረባቸው አግባብነት የለውም በማለት በመቃወሚያ ሀሳባቸው ላይ ገልጿል። ችሎቱ ለዛሬ የተሰየመው የመቃወሚያ ሐሳቡን መሠረት አድርጎ አቃቤ ሕግ የሚያቀርበውን ምላሽ ለማዳመጥ ነበረም። ሆኖም ግን አቃቤ ሕግ መቃወሚያው በዛ ያለ ስለሆነ ገና አላየነውም የሚል ምላሽ ስለሰጠ ለሰኔ 16 2006 ዓ ም ተለዋጭ ቀጠሮ በመያዝ የዛሬው ለውን አጠናቋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።